ምክንያት ከኦሮሚያና ከቤኒሻንጉል ክልል አዋሳኝ ወረዳዎች የተፈናቀሉ ሰዎች ወደየቀድሞው መኖሪያቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት አስታውቋል። የማቋቋሚያና በግጭቱ ወቅት የተፈጠረውን ጉዳት የማከምና የማሻር ስራ በቀጣይነት እንደሚከናወን ጽህፈት ቤቱ የጽህፈት ቤቱ ኃላፊ አቶ ተሾመ ደሳለኝ ለቪኦኤ ተናግረዋል። ናኮር መልካ ዝርዝር አለው። አቶ ገለታታዎ አንጻራዊ ሰላም በመስፈኑ ወደ ቤኒሻንጉል ጉሙዝ ያሶ ወረዳ መመለሳቸውን ለቪኦኤ ተናግረዋል። በግጭቱ ወቅት የደረሰባቸው የንብረት ውድመት ከፍተኛ መሆኑን ጠቅሰው መንግስት እንዲያቋቁማቸው ጠይቀዋል።

የማለስ በር የለም። ከዚህ መንግስት ድጋፍ ይጠብቃል። አሁንም በቁጥጥር ስር ያልዋሉ የግጭቱ ጠንሳሶችና ተዋናዮች ስላሉ እነዚህን ሰዎች በመያዝ መንግስት የህግ የበላይነትን ማስከበር አለበት ሲሉም ተናግረዋል። ከአምስት ቤተሰባቸው ጋር በሀሮ ሊሙ መጠለያ መቆየታቸውን ያስታወሱት አቶ ደረጀ ሙለታ ትናንት ወደ ያሶ መመለሳቸውን ጠቅሰው መንግስት እንዲያሟላላቸው የሚፈልጉትን ይገልጻሉ። የእኛ የተፈለቀሉትን እዚህ ጋር ያሉም ከርባ ቀበሌ ነው። ነባርነት እዚህ ነው። ግን አሁን ምንም ነገር የሚገኙት ነገር የለም። በያ ብቻ ነው እንጂ ልብስ የለም፣ ምናምን ይቃ የለም። እንደዚህ ተቸግረ ነው እኛ እዚህ ጋር የመጣሁትን ቤሬዚ ነው የጤፋውቲን ቤቱ እራሱ የለም ልብስና የህፃናት ምግብ እንደሌላቸው የተናገሩት ወይዘሮ በሼ ኃይሉ ከአልሚ ምግብ በተጨማሪ ወቅቱ የምህር እርሻ የሚሰሩበት መሆኑን ጠቅሰው ለግብርና ስራ የሚውሉ ግብዓቶች እንዲሰጧቸው አመልክተዋል። ልጃቸው ህፃን መሰረት ዳነውም በበኩሏ በሚቀጥለው ዓመት ያቋረጠችውን የአራተኛ ክፍል ትምህርቷን ለመቀጠል ፍላጎት እንዳላት ገልጻ ተከታዩን ብላለች። ወደ ትምህርት ቤት ተመልሼ መማር እፈልጋለሁ። ከቤኒሻንጉል ጉሙዝ ተወላጅ ጓደኞቼ ጋር ተመልሼ መማር እፈልጋለሁ። አብረን ተምረን ትልቅ ቦታ መድረስ እፈልጋለሁ። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱን ተግባር በተመለከተ ለቪኦኤ ማብራሪያ ሰጥተዋል። ኦሮሚያ ውስጥ እየኖሩ ማህበራዊ ኢኮኖሚ ህይወታቸው ቤኒሻንጉል ላይ የተመሰረተ በግጭቱ ተጎጂ ወደ ሃምሳ አምስት ሺህ ቤተሰቦች ናቸው። አርባ አምስት ስድስት ሺህ በላይ ደግሞ ከቤኒሻንጉል ውስጥ ነው የተፈናቀለው ሀምሳ አምስት ሺህ አካባቢ የሚሆን ከአስተዳደር ወሰን ኦሮሚያ ውስጥ ነው የተፈናቀሉት። በተለይ ሀምሳ አምስት ሺህ የምንለው በምስራቅ ወለጋ በአምስት ወረዳዎች በስድስት ወረዳ አካባቢ የሚሆነው ወደ ቄው ተመልሰው የተለመደ ኑሮውን ጀምሯል። የነበረውም ሰላም በቦታው እየተመለሰ ነው። ጥቂት ብቻ ትራንስፖርት እየጠበቀ ሊገባ እየተዘጋጀ ነው። ምስራቅ ወለጋ ሌቀዱለቻ ወረዳ ውስጥ ሲኖሩ የነበሩት አንድ መቶ ሀምሳ አራት የጉምዝ ቤተሰቦች እነዚህን መልሰው በማቋቋም ወደ ሌቀዱለቻ ወደ ነበሩበት ቄያቸው ተመልሰው አዲስ ቤት ተሰርቶ የፈረሰው ቤት ተጠግኖ ሙሉ ሙሉ ወደ ቀያቸው ተመልሰዋል። በመመለስ ላይ ከሚገኙ ተፈናቃዮች የሚነሱ ጥያቄዎች ላይም እንዲህ ብለዋል። ሰላምና ደህንነቱ ተጠብቆ ቤት የተቃጠለባቸው መስኮትና በር የተነቀለባቸውን ጥናት በማድረግ ከተለያዩ ለጋሽ አካላት ጋር በመገናኘት ከፌዴራል መንግስት ጋር በመቀናጀት ድጋፍ እንዲሰጣቸው ዝግጅት እየተደረገ ነው። የነበረው ሰላምና ልማት የነበረው የእለት ሁለት እለት ኑሯቸው ለማስቀጠል ጥረቱ ቀጥሏል። ማለት በቀጣይነት የሰላም እሴት ግንባታዎች ይሰራሉ። የሰላም ምክር ቤት ከቤንሻንጉል ክልል ጋር የሆነው በየቀበሌ በቤተሰብ እስከ ጎጥ ተወርዶ ለሰላምና ልማት አስተዋጽኦ በሚያደርጉበት ደረጃ እቅድ ወድቶ በዝግጅት ገብተናል። የማቋቋም የሪሃብሊቴሽን ስራ ብዙ ሰው ተቋስሏል። የተቋሰለውን ማህበረሰብ ቁስሉን የማዳን ስራ የማገገም ስራ ግን በየደረጃው ከባለድርሻ አካላት ጋር የሆነው በቅንጅት ሁለቱም ክልሎች በርብርብ ከፍተኛ ስራ እየሰሩ ነው። ወደ ቀያቸው የሚመለሱ አርሶ አደሮች የመር እርሻ ስራቸውን እንዲጀምሩ ግባቶች ለማሟላት ከግብርና ቢሮ አመራሮች ጋር ውይይት እናደርጋለን ብለዋል። በሃሮሊሙና ያሶ መካከል እየተሰራ ነው ያሉትን ጥርጊያ መንገድ በአበይትነት በማንሳት የሁለቱን ክልሎች አዋሳኝ ወረዳዎች በልማት የሚያስተሳስሩ የመሰረተ ልማት አውታሮች ይሰራሉ ሲሉ ለቪኦኤ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ተፈናቅለው በምስራቅና ምዕራብ ወለጋ ዞኖች ውስጥ ተጠልለው ከነበሩ 82800 በላይ ዜጎች 66600 የሚበልጡ ወደ መኖሪያ ቀያቸው ተመልሰዋል ሲሉ የኦሮሚያ ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለሀገር ውስጡ ዜና ዘጋቢ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ተናግረዋል። ተጠልለውበት ከነበሩት 51 መጠለያ ጣቢያዎች ውስጥ 45 ሙሉ በሙሉ መዘጋታቸውንም ጨምረው ለኤፍቢሲ ገልጸዋል። የሁለቱ ክልል አመራሮች ባለፈው ወር በአሶሳ በአካ ት ውይይት የተፈናቀሉ ዜጎችን ወደ ቤት ንብረታቸው ለመመለስ እንደሚሰሩ ማስታወቃቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ተያሶ